የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች በዛሬው ማክሰኞ የካቲት 17 2012 ዓ ም ምሽት መሰናዶ ሜቴክ ውስጥ ተፈጽሟል ከተባለ ሙስና እና በአማራ ክልል ከተፈጠረው የሰኔ 15 ግድያ ጋር በተያያዘ ተጠርጥረው የተያዙ ሰዎችን ጨምሮ የስልሳ ሰዎች ክስ ማቋረጡን የፌዴራል ጠቅላይ አቃቤ ሕግ አስታወቀ። ክሳቸው ከተቋረጡባቸው አካላት መካከል በሙስና ወንጀል በተለይም ከሜቴክ ጋር በተያያዘ የተወሰኑ ከሰብዓዊ መብት ጥሰት ጋር የተጠረጠረው ነገር ግን የአመራርነት ሚና የሌላቸው የፌዴራል ጠቅላይ አቃቤ ህግ ቃል አቀባይ አቶ ዝናቡ ቱን ናቸው። ዝርዝር ዘገባውን ይዘን እንመለሳለን። የቤተ መጽሐፍት መስራች፣ የህጻናት መጽሐፍ ተርጓሚና በጎ ፈቃደኛ እንግዳ አለን። ወጣቱ ትውልድ አንባቢ አይደለም የምንለው ከታች ተተክቶ ስላልመጣ ነው። ህጻናትን በየደረጃው አንባቢ እንዲሆኑ ማድረግ የሚያስችለንን ስራ ብንሰራ፣ ከዛሬ ብንተረጉምላቸው፣ ብናሰራጭላቸው፣ ብናቀርብላቸው፣ አንባቢ ትውልድ መፍጠር እንችላለን። መዘምር ግርማ ይባላል። አብራችሁን ቆዩ ትተዋወቁታላችሁ። በሌላ ዜናችን ደግሞ በቻይና ውሀን ከተማ የሚገኙ ተማሪዎች መንግስት መድቦታል የተባለ ሁለት መቶ ዶላር እንዳልደረሳቸው ገልጸዋል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን በማቀናበር አብሮን ይቆያል። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር ልሰናበታችሁ። አመሰግናለሁ ጽዮን። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዕ ካርዲናል ሊቀ ጳጳስ ብርሃነ ኢየሱስ የመሯቸው መልእክተኞች ኤርትራ እንዳይገቡ መከልከላቸውን የቤተ ክርስቲያኗ ሴክሬታሪያት አረጋግጠዋል። ካርዲናሉና ቡድናቸው የኤርትራ ካቶሊካዊት ቤተ ክርስቲያን ባደረገችላቸው ጥሪ መሰረት ባለፈው ቅዳሜ ወደ ኤርትራ ተጉዘው እንደነበረ፣ ነገር ግን የጸጥታ ኃይሎች አውሮፕላን ማረፊያ ላይ እንዳስቆሟቸው የቤተ ክርስቲያኗ ጠቅላይ ጽህፈት ቤት ዛሬ ያወጣው መግለጫ አስታውቋል። የኤርትራ ካቶሊካዊት ቤተ ክርስቲያን ካርዲናሉንና ቡድናቸውን የጋበዘችው የኤርትራ ኪዳነ ምሕረት ቤተ ክርስቲያን የተመሠረተችበትን አምሳኛ ዓመት ኢዮቤልዩ በዓል ላይ እንዲገኙን እንዲገኙ እንደነበረ መግለጫው ገልጸዋል። ከዚህ ጋር በተያያዘ አሰና የተባለው የኤርትራ ተቃዋሚ ሳተላይት ቴሌቪዥን ብፁዕ ካርዲናል ብርሃን ኢየሱስ የካቲት 16 2012 ዓ.ም በአዲስ አበባ ቀበና ካቶሊካዊት ኪዳን እምረት ዓመታዊ ክብረ በዓል ላይ በኢትዮጵያና በኤርትራ መካከል ተፈጠረ የተባለውን ሰላም ሐሰት መሆኑን አረጋግጠን መጠናል ብለው ተናግረዋል በሚል ያስተላለፈው መረጃ ፈጽሞ ከእውነት የራቀ ነው ብሏል መግለጫው። ባለፈው ዓመት በሰላማዊ መንገድ ለመታገል ወደ ኢትዮጵያ ያቀናው የሶማሌ ሕዝብ ዲሞክራሲያዊ አንድነት ሰርዳ በዛሬው ዕለት የመሠረታ ጉባኤውን ማካሄድ ጀምሯል። ፓርቲው አመራሮቹንና የማዕከላዊ ኮሚቴ አባላቱን እስከ ነገ እንደሚመርጥ የተገለጸ ሲሆን ፓርቲው እውቅና ለማግኘት የሚያስፈልገውን አራት ሺህ ፊርማና የፓርቲ ሕገ ደንብ ማዘጋጀት ሥራዎቹን አጠናቅቅ ያለው ብሏል። ከሰርዳ ጋር በጥምረት ለመስራት ከተስማሙት የክልል ፓርቲዎቹ አንዱ የሆነው የኦብነክ ሊቀ መንበር አድሚራል አብድርሃማን ሼክ መሐመድም ሌሎች የሶማሌ ፓርቲዎች ጥምረት እንዲኖር እንደሚያልሙ ለአሜሪካ ድምፅ ተናግረዋል። ሰርዳና እኛ በጥምረት ለመስራት ተስማምተናል። ዓላማችን የሁሉም የሶማሌ ፓርቲዎች ጥምረት ለመፍጠር ነው። መልዕክታችን ግልጽ ነው። በዚች ሀገር ብዙ ችግር አልፈናል። አሁን የምንቻቻልበትና አብረን የምንሰራበት ወቅት ነው። ሁሉም ብሔር የራሱ ፍላጎት አለው። የሌሎች መብት ባልተከበረበት ሁኔታ የአንዱ ተነጥሎ ሊከበርለት የሚችል መብት የለም። አሁን እኛ እያደረግን ያለነው ተአማኒና ሁሉም የሚስማማበት ግልጽ ውይይት ማካሄድ ነው። ዘገባው የአዲስ ቸኮል ነው። የረጅም ጊዜ ግብፅ መሪ የነበሩት ሆስኒ ሙባረክ በዘጠና አንድ ዓመት ዕድሜያቸው አርፈዋል። ማረፋቸው ዛሬ የተገለጸው በሀገሪቱ የመንግስት ቴሌቪዥን ነው። ሆስኒ ሙባረክ ከዘጠኝ ዓመት በፊት በግብፅ በተካሄደው ህዝባዊ አመፅ ከስልጣን ከመወገዳቸው በፊት ሀገሪቱን ለ30 ዓመታት ለሚጠጋ ጊዜ ገዝተዋል። በግብፅ አየር ኃይል ውስጥ በማገልገል እድገቶች ሲያገኙ ከቆዩ በኋላ በሂደት አዛዥና ምክትል የመከላከያ ሚኒስቴር ለመሆን በቅተዋል። እንደ አውሮፓውያን አቆጣጠር በ1975 ዓ ም የወቅቱ ፕሬዚዳንት አንዋር ሳዳት ምክትል ሆነው ተሾመዋል። እንደ አውሮፓውያን አቆጣጠር በ1981 ዓ ም አንዋር ሳዳት በሰላማዊ አመፁ ሲገደሉ ሙባረክ ከጎናቸው ነበሩ። ለአሁኑ ያሉኛ አጫጭር ዜናዎች እነዚህ ናቸው ሲሆን ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። ቀዳሚውን ርዕሳችንን እናስደምጣችሁ። የፌዴራል ጠቅላይ አቃቤ ህግ በተለያዩ የወንጀል ድርጊቶች ተጠርጥረው ክስ ቀርቦባቸው ከነበሩ ተጠርጣሪዎች መካከል የ63 ሰዎችን ክስ እንዳቋረጠ ለፍርድ ቤት ማመልከቱን አስታውቋል። በከፍተኛ የወንጀል ድርጊቶች የተከሰሱ ሰዎች ክስ እንደሚቋረጥ ተነግሮ መስሪያ ቤቱ የህግ የበላይነትን ለማረጋገጥ የበለጠ ተጠናክሮ እንደሚቀጥልም ዛሬ በሰጠው ጋዜጣዊ መግለጫ ላይ አሳስ ገልጿል። መለስካቸው አምሀ ዝርዝር አለሁ በፌዴራል ጠቅላይ አቃቤ ህግ የኮሚኒኬሽንስ ዳይሬክቶሬት ዳይሬክተር አቶ ዝናቡ ቱኑ እንዲሁም የድንበር ተሻጋሪና የተደራጁ ወንጀሎች ዳይሬክቶሬት ዳይሬክተር አቶ ፈቃዱ ጸጋ አንድ ላይ ሆነው በሰጡት ጋዜጣዊ መግለጫ ክስ እንዲቋረጥላቸው አቃቢ ህግ ለፍርድ ቤት ማመልከቻ ያስገባላቸው ተከሳሾች ቁጥር ዛሬ 63 እንደደረሰ አረጋግጠዋል። ሁለቱም የጠቅላይ አቃቤ ህግ መስሪያ ቤት ባለሥልጣናት ቀደም ሲል ከጠቅላይ ሚኒስትር ጽህፈት ቤት ሲገለጽ እንደነበረው ይህ እርምጃ የተወሰደው በሀገሪቱ የዴሞክራሲ ምህዳሩን ለማስፋት አስተዋጽኦ ያደርጋል በሚል እምነት እንደሆነም አቶ ዝናቡቱኑ ዘርዘራ አድርገው አስረድተዋል። ከዚህ ቀደም በተለያዩ ወንጀል ድርጊቶች ተጠርጥሮ ያሉ ማስረጃም ምርመራም ተጣርተው ክስም የተመሰረትባቸው በተለያዩ ደረጃ የሚገኙ ትላንትና ጠቅላይ ሚኒስትሩ ፕሬስ ሰክሬታሪያት ሲገልጹ እንደነበረው 60 ተጠርጣሪዎች ዛሬ ደግሞ ተጨማሪ ሶስት ግለሰብ በመጨመር 63 ተጠርጣሪዎች ክሳቸው እንቋረጥ የተደረገበት ሁኔታ ነው ያለው። አቶ ዝናቡ ተጠርጣሪዎቹ የተከሱባቸው ድርጊቶችንም ተንትነዋል። እንዲሁም ለለውጡ የሚኖረውን ፋይዳ ከግምት ውስጥ በማስገባት ለህዝብና ለመንግስት ጥቅም ሲባልና አንዳንድ ጊዜም ደግሞ ተጠርጣሪዎቹ በወንጀል ውስጥ የሚኖራቸውን ሚናና ክብደቶችን በግንዛቤ ውስጥ በማስገባት እነዚህ አካላት ክሳቸው እንዲቋረጥ ተደርጓል። ክሳቸው ከተቋረጡባቸው አካላት መካከል በሙስና ወንጀል በተለይም ከሜቴክ ጋር በተያዘ የተወሰኑ፣ ከሰብአዊ መብት ጥሰት ጋር የተጠራጠረው ነገር ግን የአመራርነት ሚና የሌላቸው የተወሰኑ አካላት ከሰኔ 15 ቀን 2011 ዓ.ም ከከፍተኛ አመራር ግድያ ጋር ተጠርጥሮ ጉዳያቸው እየታየ ያለው የተወሰነ ከስዳማ በንሻንጉል ና የሶማሊያ ክልል ግጭት ጋር በተያያዘ የተወሰኑቱ አንዳንዶቹ ክሳቸውን ቢቋረጥ የተደረገበት እውነታ ነው። አለም የክሱን መቋረጥ ይዘት በተመለከተ አቶ ፈቃዱ ጸጋ ተጨማሪ ማብራሪያ ሰጥተዋል። አቶ ፈቃዱ ደጋግመው እንዳሉት ከተከሳሾች መካከል ክሱ ቢቋረጥላቸው በሀገሪቱ ዴሞክራሲያዊ ምህዳሩን ለማስፋት ይረዳል በሚል ጥያቄ ለጠቅላይ ሚኒስትሩ እንደቀረበላቸው እሳቸውም ጠቅላይ አቃቢ ህግ በሚያቀርበው መሰረት ይህ ተፈጻሚ ሊሆን እንደሚችል አቅጣጫ መስጠታቸውን አስታውሰዋል። ይህም እንዴት እንደተሰራ አቶ ፈቃዱ አስረድተዋል። በዋነኝነት ዋናው የመጨረሻው ድርጊት ውስጥ ያሉ ሰዎች በዚህ ተጠቃሚ እንዳይሆኑ ተደርጓል። ለምሳሌ አራት ወንጀሎች ናቸው ትኩረት የምንሰጥባቸው፣ ግድያ፣ ማንነትን መሰረት ያደረጉ ዘረፋዎች፣ አስገድዶ መድፈር እና ማነሳሳት ወንጀሎች ናቸው። ዋንኛውን ተግባሩን ስራውን የሰሩ ሰዎች ላይ ተጠቃሚ መሆን እንደሌለባቸው፣ ነገር ግን የፖለቲካ ምህዳሩ ሊሰፋ የሚችል ከሆነ አሁንም መንግስት በተደጋጋሚ ጊዜ በሚያነሳው መሰረት በወደ ሰፊነት በይቅርባይነት በመመቻቻል መታለፍ የሚችል ከሆነና ሀገርን የሚጠቅም ከሆነ ክስ የሚነሳላቸው ሰዎች ስም ዝርዝር ለመንግስት ቀርቦ ውሳኔ አግኝቷል። አቶ ፈቃዱ አክለውም የልየታውንና የክሱን መቋረጥ ሂደት አብራርተዋል። በዚህ ሀገር ላይ የለውጥ ተከትሎ በተፈጸሙ ወንጀሎች ላይ እያንዳንዱን ወንጀል የፈጸመው ሰው እንክሰስ ብንል በጣም ቁጥሩ ብዙ ነው የሚሆነው። በዋነኝነት ለመለየት ይሞከር የነበረው ተስፋትፏቸው ጎላጎላ ጎላ ያለ ከፍ ከፍ ያሉ ሰዎች ነው ለመለየት ይሞከር የነበረው አሁንም ክስ ካቀረብንባቸው ሰዎች ተሳትፏቸው የማን ያነሰ የሚለውን ወደ መለየት ነው የተሄደው እና የወንጀል ተሳትፏቸው አነስ ያሉ ሰዎች፣ የጤንነት ችግር ያለባቸው የተወሰኑ ሰዎች፣ ከሌሎች ጋር ያሉ ሰዎች በመለየት ክስ እንዲቋረጥ ለማድረግ ስራ ተሰርቶ ያው በመንግስት ውሳኔ መሰረት ክሱ እንዲቋረጥ ለፍርድ ቤት አቤቱታው ቀርቧል። ይሄ ተወስኗል። ምናልባት ትናንትናም ዛሬም ዘገባ ላይ የመንግስት ከፍተኛ አመራሮችና የፖለቲካ መሪዎች በሚል ነበረ ሲገለጽ የነበረው ስህተት ነው። በዚህ አይነት ደረጃ አይደለም። ሁለቱ ባለስልጣናት ሕግን የማስከበሩ ስራ በአሁኑ ወቅት ይበልጥ ተጠናክሮ እየሰራ እንደሆነም ለጋዜጠኞቹ ተናግረዋል። ይሁንና ጋዜጠኞቹ አያሌ ጥያቄዎች ሊያቀርቡ ፍላጎታቸውን ያሳዩ ቢሆንም ባለስልጣናቱ በዚያ መጠን ለመቀበል ፈቃደኛ አልነበሩም። ጠቅላይ አቃቤ ህግ አመሻሹ ላይ በይፋዊ ድረ ገጹ ክሳቸው እንዲቋረጥላቸው ለፍርድ ቤት ጥያቄ ያቀረበላቸውን የ63ቱን ተከሳሾች ስም ዝርዝር አውጥቷል። ከእነዚህ መካከል የቀድሞ የብሔራዊ መረጃ ደህንነት ወይም ኢንሳ ዲሬክተር ሌተና ኮሎኔል ቢንያም ተወልደ፣ የሶማሌ ክልል የሴቶችና የህፃናት ቢሮ ኃላፊ ወይዘሮ ራሂማ መሐመድ፣ አቶ ክርስቲያን ታደለ የአማራ ብሔራዊ ንቅናቄ የአመራር አባል እንዲሁም አቶ ኤርሚያስ አመልጋ በባህል ሀብትነታቸው የሚታወቁ ይገኙበታል። መለስካቸው ካቸዋ አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ ዘገባ እናልፋለን። በቻይና ውሃን ከተማ የሚገኙ ተማሪዎች ባለፈው ሳምንት በመንግስት የተመደበው የሁለት መቶ ዶላር የገንዘብ ድጋፍ እንዳልደረሳቸው በመግለጽ ቅሬታን አቅርበዋል። የደንገረመው ተማሪዎቹንና በቻይና ቾንቺንግ ከተማ የሚገኘውን የኢትዮጵያ ቆንስላ ጽፈት ቤት ተጠባባቂ ጀኔራል የሆኑትን አቶ አንተነ ታሪኩን አነጋግራለች። በዘገባው ይደመጣል። ባለፈው ሳምንት በቻይና የኢትዮጵያ ኤምባሲ ባደረገው ጥያቄ መሰረት የኢትዮጵያ መንግስት በውሃን ከተማ ለሚገኙ ሶስት መቶ ለሚሆኑ ኢትዮጵያውያን ተማሪዎች የሁለት መቶ ዶላር የገንዘብ ድጋፍ ለሁለት ወራት ያክል እንዲሰጣቸው የፈቀደ መሆኑ ቢገለጥም ስማቸው እንዲጠቀስ ያልፈለጉ በቻይና ውቻንግ ዩኒቨርሲቲ የሚማሩ ተማሪዎች ግን ገንዘቡ እስካሁን ድረስ እንዳልደረሳቸው ገልጸው ቅሬታ አቅርበዋል። ማንም የተቀበለ የለም። ግሩፕ ላይ እየጠየቅን ያለ ነው። ባለኝ መረጃ ለማንም ተማሪ የደረሰ የለም። ሌላኛው ማንነቱ እንዲጠቀስ ያል ፈለገ ተማሪም ተመሳሳይ ቅሬታ ያቀርባል። አሁን አንዳንድ የዋጋ ንረቶች አሉ፣ እቃ ምንገዛበት እንደዛ ብሎ ታስቦም ነው ገንዘቡም፣ ይሄ ድጋፍ እናደርግላቸዋለን ምናምን ያሉን የተባለው ገንዘብ ደግሞ እስካሁን በእጃችን አልገባም። ነገ ዛሬ ይሉናል፣ በየቀኑ ይቀጥሩናል፣ ግን አልደረሰንም ገንዘቡ። በዚህ ጉዳይ ላይ ምላሽ እንዲሰጡን በቾንቺን ከተማ በሚገኘው የኢትዮጵያ ጄኔራል ቆንስል ጽህፈት ቤት ተጠዋዋቂ ቆንስል ጄኔራል የሆኑትን አቶ አንተነ ታሪኩን አነጋግረናል። ገንዘቡን በተመለከተ ያለ ሁኔታ ምንድን ነው? እያንዳንዱ ተማሪ ፎርም እንዲሞላ ተደርጓል። የሚተላለፍበትን የባንክ አካውንት ስም ዝርዝሩ፣ ሞባይል ቁጥሩ ይሄ ሁሉ ተጠናቋል። ይሄ ሁሉ ከተጠናቀቀ በኋላ ባለፈው አርብ ለእያንዳንዱ ተማሪ በባንክ አካውንቱ እንዲገባ ተደርጓል። ከተማሪዎች ጋራ ታገኙት ፊድባክ ምንድን ነው? ገንዘቡ በእጃችን አልገባም የሚል ነው። እሱን ጉዳይ ቤጂንግ የሚገኙ የኛ ኤምባሲ አባላት ባልደረቦችን ጠይቄ ይህን በተመለከተ ባንክ ድረስ ሄደው ገንዘቡ አልደረሰም የሚል አነጋግሯቸው በነበረበት ሁኔታ ከባንኩ የተሰጠው ምላሽ ምንድን ነው? የስታፍ ሾርቴጅ ስላለ ሁሉ ገንዘብ በአጭር ጊዜ ውስጥ ፕሮሰስ ማድረግ አልቻለም እና ቨሪሱን ይደርሳቸዋል በአጭር ጊዜ ውስጥ ይደርሳል፣ ምንም የሚያሳስብ ነገር የለም የሚል መልስ ተሰጥተዋል። ይህንን ለተማሪዎቹ ማህበር አባላት ነግሬያቸዋለሁ። ከዚሁ ጋር በተያያዘ በቻይና ውሀን የሚገኙ አንዳንድ ኮሌጆች በኮሮና ቫይረስ ለተጠረጠሩ ሕሙማን ለይቶ ማቆያነት እንዲያገለግሉ ቅድመ ዝግጅት እየተጠናቀቀ መሆኑን ጠቅሰን ላቀረብንላቸው ጥያቄ አቶ አንተነህ እስካሁን ድረስ ኢትዮጵያውያን ካሉበት ዩኒቨርስቲ አንዱ ብቻ የተመረጠ መሆኑን ጠቅሰው ተከታዩ መላሽ ሰጥተዋል። ይሄ ጥቆማ ለእኛም ደርሶናል። በግል ተማሪዎችም ደርሶናል። ተማሪዎችም እንደዚሁ ለማህበራቸው አሳውቀው በማህበራቸው በኩል ይህን ጉዳይ ደርሶን ተከታትለነዋል። ጉዳዩን እዛ ለሚገኘው የውጭ ጉዳይ ቢሮ አቅርበን ወዲያውኑ በቂ ማብራሪያ ሰጠው ነው። እዛ ከሚገኘው የውጭ ጉዳይ ቢሮ የተሰጠ ምላሽ ምንድን ነው? አንደኛ የቻይና መንግስት፣ በተለያዩ የአገሪቱ የህክምና ጣቢያዎችና ሆቴሎች እና ዩኒቨርሲቲዎች ላይ የኳራንቲን ስራዎችን ይሰራል። በተለይ በሆስፒታሎች ያው የሕክምና የሚሰጥባቸው ቦታዎች ናቸው። ሆቴሎች እና ዩኒቨርሲቲዎች ግን ማገገሚያ ቦታዎች ናቸው። በዚህም መሰረት አስር ዩኒቨርሲቲዎች ተመርጠው ለማገገሚያነት እንዲውሉ የተደረገበት ሁኔታ አለ። እዚህ ውስጥ አሁን ውሃን ፖሊቴክኒክ ዩኒቨርሲቲ አንዱ ነው። እዛ ፖሊቴክኒክ ዩኒቨርሲቲ ውስጥ ሶስት ኢትዮጵያውያን ተማሪዎች ነው ያሉ። ሁለተኛ፣ እዛ ዩኒቨርሲቲ ውስጥ ለማገገሚያነት የተመረጠው ቦታ ተማሪዎች የሚኖሩበት ቦታ አይደለም። ተማሪዎች ከሚኖሩበት በጣም የተለየና ምንም ኮንታክት በሌለው ቦታ ተመርጦ ነው እዛ የሚገቡት ሰዎች በሽተኞች ሳይሆኑ ከህክምና ዲስቻርጅ ሲደረጉ ማለት ብነው የወጡ እንደ ማገገሚያ ነው። ይሄ ነው ያለው። ይሄ ቦታ ዴዚግኔትድ ተደርጎ ለዛ የሚያስፈልገው ፋሲሊቲ እየተሟላ ነው ያለው እንጂ እስካሁን እዛ የገባ አገጋሚ ሰው የለም። ለወደፊት መንግስት ሲወስን እና አስፈላጊ ሆኖ ሲገኝ አገጋሚ ናቸው የሚባሉ ለጊዜው የሚቀመጡበት ቦታ ነው ተብሎ ነው፣ ዴዚግኔት የተደረገው እንጂ ማንም ሰው እስካሁን እዛ ውስጥ እንዲገባ አልተደረገም። በተጠቀሰው ዩኒቨርሲቲ ውስጥ በተማሪዎቹ ማደሪያ ቤትና በማገገሚያው መካከል የአራት መቶ ሜትር ርቀት መኖሩንና የተለየ ከለላ እንዳለው ተረተናል። ካኔ የበሽታ መከላከል ተቋም ሲዲሲ አንድ የኮሮና ህመምተኛ ከሌላ ሰው ስድስት ጫማ ወይም ወደ ሁለት ሜትር ገደማ ርቀት ላይ መሆን እንዳለበት አስታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ እድል እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የቤተ መጽሐፍት መስራች፣ የህጻናት መጽሐፍ ተርጓሚና በጎ ፈቃደኛ፣ እነዚህ በመቀጠል ከምናስተዋወቃችሁ እንግዳ ስም ጋር አብረው የሚጠቀሱ ስራዎች ናቸው። ስሙ መዘምር ግርማ ይባላል። በሩዋንዳ የዘር ጭፍጨፋ ላይ የሚያተኩረውን ሌፍት ቱቴል የተሰኘውን መጽሐፍ በ2008 የኢትዮጵያ አቆጣጠር ወደ አማርኛ ተርጉሟል። መዘምር ለሀብታሙ ስዩም እንደነገረው መጽሐፉን ያገ ያገኘበት አጋጣሚ ነበር የራስ አበባ አረጋይን ቤተ መጽሐፍት ለማዋቀር ወደ አርባ የሚጠጉ የሕፃናት የተረት መጽሐፍንም ለመተርጎም ያነሳሳው። እስቲ ዝርዝሩን ከሀብታሙ ዘገባ እንስማ። መጽሐፉን ያገኘሁት በደብረ ብርሃን ዩኒቨርሲቲ የእንግሊዝኛ ቋንቋ መጻፊያ ማዕከል ነው። እና ንባብ ላይ ብዙ ትኩረት ስላልነበረ መጽሐፍት አደራደራቸው አቧራ የነበረበት ነበር እና ያንን ሳጸዳ አገኘሁት። ይመጣል መጽሐፍን አነበት ተረጎምኩት። አሳተም ከዚያ የኔ ጓደኞች፣ ዲግሪ ያላቸው ጓደኞቼ በህይወታችን ለመጀመሪያ ጊዜ መጽሐፍ አንብበን ጨረስን። የሰማ በዚህ ምክንያት እነሱ አንድ መጽሐፍ ብቻ ህይወታቸው ከአንድ ደግሞ ሌላ ህብረተሰብ ከዚህ የባከንድ ሆነ በመገንዘብ ቤተ መጽሐፍት በደብረዛን ከተማ ያስፈልጋል ማለት በዚህ አመት በሁለት ሺህ ስምንት ራስ አበበ አረጋይ ቤተ መጽሐፍትን መሰረች እያሉ ማለት ነው። መጽሐፍቶቹን ከየት ከየት ነው የምታገኘው? ሰዎችስ እንዲጠቀሙ የምታደርግበት ልዩ ሂደት አለ ወይ? ስለ ቤተ መጽሐፍቱ ጥቂት አስጎብኘን። ቤተ መጽሐፍታችን ላለፉት አራት ዓመታት አገልግሎት እየሰጠ የሚገኘው ራስ አበበ አረጋይ ቤተ መጽሐፍት ሁለት ሺህ የሚሆኑ መጽሐፍት አሉት። መጽሐፍቱን በዋነኝነት የማገኘው ከአዲስ አበባ ሆነ በመግዛት ነው። የእኔ ነው ንብረትነቱ፣ ቤተ መጽሐፍቱ እዚያ ቤተ መጽሐፍት ውስጥ ገብቶ ማንበብ ይቻላል። ማንበብ አያስከፍልም። በቤተ መጽሐፍቱ ክፍያ የሚኖረው ወደ ቤታቸው ሲወስድ ነው። በቀን አንድ ብር ይቆጥራሉ። ይህም አንዳንድ አስተዳደራዊ ወጪዎችን ለመሸፈን ያግዛል። ሙሉ በሙሉ አይሸፍንም። የአስነባቢዎች ክፍያ አለ፣ መጽሐፍ መግዛት እና ይህን ሁሉ ወጪ ተቋቁመን እስካሁን ለአራት ዓመት እየቀጠልን ነው ንባብ ላይ ለውጥ ለማምጣት ባለን ዝንባሌና ፍላጎት የተነሳ ነው። እና ቤተ መጽሐፍቱ መጽሐፍትን ትየጥም አለ። ከዚያም የሚያገኘው ኮሚሽን ረስ ያለ ለአስተዳደራዊ ወደ ይጠጣ ማለት ከቤተ መጽሐፍቱ ስራ ጎን ለጎን ደግሞ በተለይ ሕፃናት የሚያነቧቸው የተረት መጽሐፍ የታሪክ መጽሐፍት እንዲበዙ በማሰብ በራስ ተነሳሽነት ከእንግሊዘኛ በርካታ መጽሐፍትን ወደ አማርኛ እንደመለስክም ሰምቻለሁ። ይሄ ነገር ስ እንዴት ተጀመረ? እስካሁን ድረስ ምን ያክል መጽሐፍትን ወደ አማርኛ ቋንቋ መልሰሃል? የልጆች የተረት መጽሐፍት ለልጆች የሚሆኑ ንባቦችን መተዘኑ የጀመርኩት የአሜሪካ ሰላም ጓድ በዚህ በደብረ ብርሃን አካባቢ የሚሰራ ነበር እና እነዚህ የተረት መጽሐፍት ፍጥረት በአዲያ በመጽሐፍት እና በትምህርት ቤቶች እንዳለ ስለተገነዘበ መጀመሪያ አፍሪካን ስቶሪ ቡክ ከሚባል ድርጅት ጋር የእነሱ ድረገጽ ላይ ብዙ ተረቶች አሉ። በእንግሊዝኛ እና በአፍሪካ ቋንቋዎች የእኛ ሀገር ቋንቋዎች ስላልተካተቱ እንደዚያን እንድተረጉም እና በጎ ፈቃደኝነት እንድሰራ ያበዙ። ከዚያ እነዚያን ወደ አማርኛ መተርጎም ጀመርኩ። ከአንድ አምስት አመት በፊት ይሆናል እነሱን የተረጎምኩ በጎ ፈቃደኞችን ደግሞ ወደ ኦሮሚኛ፣ ወደ ትግርኛ እንዲተረጉሙ በማድረግ በዚህ መንኩል ተጀመረ። የልጆች መጽሐፍ ትርጉሙ ማለት ነው። ዘንድሮ የካቲት አስራ ሶስት የአለም ያስመስጫቀን ይከበር ነበር። አመታዊ ነው የሕንድ ድርጅት ስቶሪ ዊቨር የሚባል እሱ ተርጉሙልን በማለት በጎ ፈቃደኞችን ያብዙ ነበር። አርባ የተረት መጽሐፍትን ትርጉም ያለ ለዘንድሮ። በንባብ ላይ የሚሰሩ ወጣቶች ወይንም ደግሞ ከመጽሐፍት ጋር የሚሰሩ ሰዎች በዘርፍ ውስጥ ያሉ የተወሰኑ ክፍተቶች ለስራው እንደማይመቹ ይጠቅሳሉ። አንተ የትርጉም ስራዎችን ለሕፃናት የሚሆኑ መጽሐፎችን በምታሰናዳበት ወቅት፣ እንዲሁም ደግሞ ቤተ መጽሐፍቱን በምታዋቅርበት ወቅት ምን አይነት ችግሮች ገጠሙህ? እንዴት አድርገህ ስፈታቸው? ቤተ መጽሐፍቱ ያው በግል ቤተ መጽሐፍት ዘርፍ ፈቃድ ባይኖርም ሀገርም እኔ እስከማውቀው ድረስ እንደ ሌላ ሀገር ለምሳሌ እንደ ህንድ ወይም በሌሎች ሀገራት ባይኖርም ባለው ክፍተት መስራት ያስፈልጋል ብዬ ክፍተት መሳሪያ፣ እና መጽሐፍት ችርቻሮ ለው ንግድ በሚለው ፈቃድ እንደ ማንኛውም ንግድ ተቋም ከመንግዲ እየሰራው ነው። ቤተ መጽሐፍታችንም የሚንቀሳቀሰው በዚያ ነው። በተገኘው ክፍተት ነው እየተጠቀምት ያለው ራሱ የፖሊሲ ድጋፍ ቢኖረው ግን ምናልባት ታክስ ቅልሚያሳሊ ሊኖር ይችላል። ሌሎች ማበረታቻዎች ሊኖሩ ይችላል እና በየአካባቢ የግል ቤት መጽሐፍ ሊስፋፋ ይችላል፣ በዚህ መልኩ። ስለዚህ ይህ መታየት ያለበት ነው። የቤተ መጽሐፍት ዘርፍ እንደምናየው በሀገራችን ባለቤትን ብዙም የለም። ብሔራዊ ቤተ መጽሐፍት አሁን አዲስ አበባ ያለ ነው እንጂ ብዙዎቹን አብያተ መጽሐፍት የሚያዝ የራሱ የሆነ መዋቅር ለሌሎች አፍሪካ ሀገራት ያለ አይደለም። ስለዚህ የቤተ መጽሐፍት ዘርፍ ክፍተቶች አሉ። እነዚያ ቢስተካከሉ በግል ፍላጎት ያላቸው ሰዎች ማህበራት ሊገቡባቸው ይችላሉ። በልጆች መጽሐፍ ዝግጅት በኩል የልጆች መጽሐፍ ማዘጋጀው በብዛት በበጎ ፈቃደኝነት እና ለገርኩ ባለኝ ዝንባሌ ነው። ሌሎችንም ሰዎች የምመክረው ለልጆች መጽሐፍትን ብንተረጉም ብናነብ እና ብናሰራጭ አሁን ወጣቱ ወጣቱ ትውልድ አንባቢ አይደለም የምንለው ከታች ተተኩቶ ስላልመጣ ነው። ስለዚህ ህጻናትን በየደረጃው አንባቢ እንዲሆኑ ማድረግ የሚያስችለን ስራ ብንሰራ፣ ከዛሬ ብንተረጉምላቸው፣ ብናሰራላቸው፣ ብናቀርብላቸው አንባቢ ትውልድ መፍጠር እንችላለን። ከመሰናክሎቹ ይልቅ መፍትሄ የሆኑ በብዛት የሚታይ የኢማክሊንን መጽሐፍ ሌፍት ቱ ቴል በዛ ዘመን የደረሰውን አሰቃቂ ጭፍጨፋ የተመለከተውን ታሪክ ወደ አማርኛ መልሰኸዋል። ስለ ሩዋንዳ ጭፍጨፋ የሚያወራ መጽሐፍ አሁን ላሉ ኢትዮጵያውያን ወጣቶች ምን ያህል እርባና ወይንም ምን ያክል ግንኙነት ይፈጥራል ብለህ በማሰብ ነው ወደ ትርጉሙ የገባው? ይቺ አመሰግናለሁ። መጽሐፉ ሌፍትቴል የኢማኩሌ ኢሊባጊዛ ወደ አማርኛ የተረጎምፊት ፉቲቺ በሚል ርዕስ ነው እና ይህ መጽሐፍ በርካታ ቁም ነገር ያለው መጽሐፍ ነው። ከቻችሎ ስለመኖር፣ አንዳችን የሌላውን ባህል ቋንቋ ማክበር እንዳለብን ብሔራዊ እርቅና ውይይት እንደሚያስፈልግ እነዚህን የሚያሳስብ መጽሐፍ ነው። ሩዋንዳ በታሪኳ በጣም አሰቃቂ የሆነውን ዓለምም ዝም ብሎት ያለፈውን ዘር ማጥፋት አሳልፋለች። ይሄ ለሌሎቻችን መማሪያ የሚሆነው ለወጣቱም ሊሆን ይችላል። ብዙ ጊዜ በእኛ ሀገር የውይይት ባህል ደከም ያለው ይመስለኛል እና ተቻችሎ የመኖር ሴታችን እየተሸረሸረ መጥቷል። ስለዚህ በተለይ ሁለት ስምንት ላይ ነበር የተረጎምኩት ከዚያ ወዲህ እየተባባሰ መምጣት መሳደብ ይቻላል። ለወጣቱ ትውልድ ተቻችሎ ለመኖር ልዩነቶቻችንን ከማስፋት ይልቅ አንድነታችንን ማብላት ላይ ትምህርት የሚሰጠን መጽሐፍ ነው። መዘምር በቀጣይ ዓመታት ውስጥ በበይነ መረብ ላይ የሚነበቡ የህጻናት መጽሐፎችን በማሰናዳት ስራዎች ለመቀጠል እቅድ እንደያዘ ጨምሮ ነግሮናል። መዘምር ግርማን በአድማጮቻችን ስም እናመሰግናለን። አሁን ተከታዩ መሰናዱ የዘጋቢዎች መስኮት ነው። የልጅነቱን ህልሙን ያሳካ በፈጠራ ስራ የተሰማራ ኤርትራዊ ወጣት በዛሬው የዘጋቢዎች መስኮት እናስደምጣችኋለን። ታሪኩንም እናካፍላችኋለን። ክብሮም ቁባዝጊ ይባላል። ዘጋቢያችን ብርሃነ በረሀ በዝርዝር ዘገባው ታሪኩን ያካፍለናል። አሁን ያለሁበት ደረጃ ላይ ያደረሰኝ የዘጠነኛ ክፍል ተማሪ እያለሁ የሰራሁት አንድ ሰው ከውጪ ወደ ሱቅ ወይ ወደ ቤት ምንጣፍ ረግጦ ሲገባ የድምፅ ጥሪ በማድረግ ሰው መግባቱን የሚያሳውቅ የፈጠራ ስራዬ ነው ያለው ወጣቱ ኢንጂነር ክብሮም በተግባር ላይ የዋሉና ያልዋሉ ከሀያ በላይ የተለያዩ የፈጠራ ስራዎችን እንደሰራ ለቪኦኤ ተናግረዋል። ወጣቱ ኢንጂነር ክብሮም በተለያዩ ጊዜያት በሰራቸው የፈጠራ ስራዎቹ የተለያዩ የገንዘብና የሰርቲፊኬት ሽልማቶችንም እንዳገኘ ተናግሯል። ቴንቀንዲ ሽልማት ዝረኸባውላ እንዳገለጽና ከሄድ ኣብ 217 ናይ ኮንዶም ሽልማት ያገኘሁባቸውን ለመጥቀስ ያህል በሁለት ሺ ሁለት እና በሁለት ሺ ሶስት እቤት ውስጥ የሚገኙ በኤሌክትሪክ የሚሰሩ እቃዎችንና የመኪና በሮችን ከሞባይል ስልክ ጋር በብሉቱዝ በማገናኘት ለማጥፋትና ለማብራት የሚያስችል መቆጣጠሪያ ሰርቻለሁ። በ2009 ደግሞ በጎዳና ላይ የሚለጠፍ 50 ሳንቲም በመክተት ኮንዶም የሚሰጥ አውቶማቲክ ማሽን ሰርቻለሁ። በ2010 ደግሞ በአርኤፍ ሪሞት ኮንትሮል የሩቅ መቆጣጠሪያ የቤት ውስጥ መብራቶችን ለማብራትና ለማጥፋት የሚረዳ የሩቅ መቆጣጠሪያ ሰርቻለሁ። በሁሉም ስራዎቼ የአንደኛ ደረጃን በመያዝ ገንዘብና የምስክር ወረቀት ሽልማቶችን አግኝቻለሁ ብለዋል። ወጣቱ ኢንጂነር ክብሮም አክሎም በሁለት ሺ ስድስት የተቀበሩ ፈንጂዎችን ለመፈተሽ የሚጠቅም ተንቀሳቃሽ ሮቦት እንደሰራና ከፕሬዚደንት ኢሳያስ አፈወርቂ የሰላሳ ሺህ ናቅፋ ሽልማት እንደተቀበለ የተናገረው ወጣቱ መሐንድስ የአምስተኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪ በነበረበት ወቅት ሳይሞን ንፍታሌምና ዮናስ ከተባሉ ተማሪዎች ጋር በመተባበር 35 ከመቶ የኤሌክትሪክ ፍጆታን የሚቆጥብ የኤሌክትሪክ ምጣድ ለመስራት የሚያስችል ጥልቅና ዝርዝራው ጥናት በማቅረብ በ2006 የኤርትራ ፌስቲቫል ላይ እንደተሸለሙም ተናግረዋል። ወጣቱ መሐንድስ ክብሮም በ2007 የኤሌክትሪክ ምህንድስና ትምህርቱን ካጠቃለለ በኋላ ከልጅነቱ ጀምሮ ሲያልመው የነበረውን የፈጠራ ስራዎችን ወደ ተግባር የመለወጥ ተስፋ ለማሳካት በቆርቆሮ በተሰራ ጠባብ ክፍል ውስጥ የኤሌክትሪክ ኃይል የሚቆጥም ምድጃዎችና ምጣሪዎችን መስራት እንደጀመረና ከአራት ዓመት በፊት ደግሞ የራሱን ድርጅት ከፍቶ እየሰራ እንደሆነ ተናግሯል። ዛ ሕጂ መስሪት ያለኹ ትካል ወረጃ ትካል ናይ ኤሌክትሪክ። አሁን የመሰረትኩት ድርጅት ወረጃ የሚባል ሲሆን በኤሌክትሪክ ሶላርና ጋዝ የሚሰሩ የምግብ ማብሰያዎችን የሚያመርት ድርጅት ነው። የእኛ ዋነኛ ዓላማ ህብረተሰቡ የሚጠቀምባቸውን የማብሰያ ዕቃዎችን የኢነርጂ ፍጆታን እንደሚቀንስ አድርገን ለመስራት ነው። እስካሁን ሀምሳ ከመቶ የከሰል ፍጆታን የሚቀንስ ሰባ አምስት ከመቶ ደግሞ የእንጨት ፍጆታን የሚቀንሱ የወጥ መስሪያ ምድጃዎችን አምርተናል። በዚህም ለምግብ ማብሰያ ተብሎ የሚቆረጡ ዛፎችን በመቀነስ ለማገዶ እንጨት የሚወጡ ወጪዎችን በመቀነስ አካባቢን ከብከላ ነፃ እንዲሆን አስተዋጽኦ እያደረጉ ነው ብለዋል። ስራዎቹ የሚበዛውን የህብረተሰብ ክፍል የሚጠቅሙና ዋጋቸውም የህብረተሰቡን የመግዛት አቅም ግምት ውስጥ ያስገቡ እንደሆነ የተናገሩ ወጣቱ መሐንዲስ ክብሮም የማብሰያ እቃዎችን ለመስራት በአገር ውስጥ የሚገኙ ጥሬ እቃዎችን እንደሚጠቀም በመጥቀስ በስራ ላይ የሚጠቀምባቸውን የብረት መቁረጫ ማጠፊያ የእሳተ ጎመራ ድንጋዮችን መፍጫ ወንፊትና የቅርጽ ማውጫና ሌሎች መሳሪያዎቹ የራሱ የፈጠራ ስራዎች እንደሆኑ ተናግሯል። በድርጅቱ የሚያመርታቸው የኤነርጂ ፍጆታን የሚቀንሱ ስራዎቹ ለሰርግና ሌሎች ዝግጅቶች ለካምፖችና ለትልልቅ ምግብ ቤቶች እንደየፍላጎታቸውና ምርጫቸው በእንጨትና በከሰል የሚሰሩ ምድጃዎችን በተለያዩ መጠን እንደሚሰሩና እንዲሁም ከቤት ጥበት ጋር የሚሄዱ ታጥፈው አልጋ ስር የሚቀመጡ ግድግዳ ላይ የሚጣበቁና የሚዘረጉ በ1.2 ኪሎዋት የሚሰሩ 35 ከመቶ የኤሌክትሪክ ፍጆታን የሚቀንሱ የኤሌክትሪክ ምጣዶችንም እንደሚያመርቱ ተናግረዋል። ወጣቱ መሐንድስ ክብሮን በመጨረሻ በድርጅቱ ለሁለት ቋሚና አስር ጊዜያዊ ሰራተኞች የስራ ዕድል እንደፈጠረ ከተናገረ በኋላ በቀጣይ ከዚህ የተሻለ ቦታ ካገኘ ስራውን በማስፋት በፀሐይ ኃይል ወይ ሶላር ኤነርጂ የሚሰሩ የምግብ ማብሰያ እቃዎችን ለማምረት እቅድ እንዳለው ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። በዝግጅታችን ላይ የሚኖራችሁን አስተያየት በፌስቡክ አድቪ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢናቪ ወይም በመጠቀም አድርሱት። ጋቢና ቪኤ አድቬ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኤ ብላችሁ መልእክት ካስቀመጣችሁ ደርሰናል። አድማጮች የዛሬው የጋቢና ቪኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበርኩ። ፕሮግራሙን በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል በጀመርነው ሙዚቃ እንሰናበታችኋለን ሰላም በደናደሩ ፍቅሬ ገራገር መስለኝነ በርድሮ ፍቅሬ ገራገር አፌን ፈታሁ ገና ስላንተ ስናገር ንር ልበል ጸጉሬንም መቆጥረ So cool in the culture, of that